አድማጮቻችን እንደምን አርፍዳችኋል? የኤስቢኤስ አማርኛ ሐምሌ 15 ተጫጭር ዜናዎችን እነሆን። አውስትሬልያን ጨምሮ 28 ሀገራት የጋዛ ግድያ አሌ የማይባል ነው ሲሉ እስራኤልን አወግዙ። 28ቱ ሀገራት ባወጡት የጋራ መግለጫ እስራኤል ለፍልስጤማውያን ሰብዓዊ እርዳታን መንፈጓን አንስቶ የጋዛ ሰላማዊ ሰዎች ሥቃይ አዲስ ጥልቀት ላይ ደርሷል ሲል አክሮ ወቅሷል። አክሎም በእርዳታ ማከፋፈያ ጣቢያዎች ለእርዳታ ምግብ ቅበላ የሄዱ ከስምንት መቶ በላይ ፍልስጤማውያን ግድያ በእጅጉ አዋኪ ነው ሲል ገልጦ የእስራኤል መንግሥት የእርዳታ አቅርቦት ሞዴል አደገኛ አለመረጋጋትን የሚያባብስና የጋዛ ነዋሪዎችን ሰብአዊ ክብር የሚገፍ ነው። የቅንጣቢ እርዳታንና ሕፃናትን ጨምሮ መሠረታዊ ፍላጎቶቻቸው የሆኑትን ምግብና ውሃ የሚጠይቁ ሰላማዊ ሰዎች ሰብአዊነት የለሽ ግድያን እናወግዛለን። ይህም በዓለም አቀፍ ሰብአዊ ሕግ መሠረትም ይህን መፈጸሙ የእስራኤል ግዴታ ነው ሲል የ28ቱ ሀገራት የጋራ መግለጫ በእጅጉ የጠነከረ የውግዘት ድምፅ አሰምቷል። የሀገራቱ መግለጫ አያይዞም የጋዛ ጦርነት በአስቸኳይ እንዲገታና ጭካኔ በተሞላበት መንገድ ከኦክቶበር 7 2023 ጀምሮ በሐማስ በመሰቃየት ላይ የሚገኙ የእስራኤል ታጋቾች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ሲል ጥሪ አድርጓል። የአውስትራሊያ የሀገር ውስጥ ጉዳዮች ሚኒስትር ቶኒ በርክ በበኩላቸው በርካታ ሕፃናት ሲገደሉ፣ አሰቃቂ ግድያ ሲፈጸም፣ ቤተ ክርስቲያናትም ሲጋዩ የሚያሳዩ አያሌ ምስሎችን ተመልክተናል። ያየናቸውን ምስሎች አሌ ማለት አይቻልም። በጣምን ጉልህ ናቸውና መግለጫው የቅንጣቢ እርዳታንም ነው የሚያመላክተው ብለዋል። የግሪንስ ሴናተር ዴቪድ ሹብሪጅ የመንግሥትን ጠንካራ ቃሎች በመልካም ሁኔታ እንደሚቀበሉትና መንግሥት የመሣሪያ አካሎችን ለእስራኤል ያቀርባል ተብሎ የሚነገረውንም ከመላክ እንዲቆጠብ አሳስበዋል። ሆኖም መንግሥት በበኩሉ ለእስራኤል የመሳሪያ አገልግሎቶች አካሎችን እንደማይልክ ቀደም ሲል ገልጧል። ይህንኑ የ28 ሀገራት የጋራ መግለጫ የእስራኤል የውጭ ጉዳይ ሚኒስቴር ከእውነታ የራቀ ለሁኔታዎቹ ተጠያቂው ሐማስ መሆኑን ላይ ያላተኮረና ጫናንም ያላሳደረ ነው በማለት ወደ ጎን ብሎታል። መግለጫውን በጋራ የወጡት ሀገራት አውስትሬልያ፣ ኦስትሪያ፣ ቤልጅየም፣ ካናዳ ሳይፕረስ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ፈረንሳይ፣ ላቲቪያ፣ ሊትዌንያ፣ ሉክሰምበርግ፣ ሞልታ፣ ኔዘርላንድስ፣ ኒውዚላንድ፣ ኖርዌይ፣ ፖላንድ፣ ፖርቱጋል፣ ስሎቬንያ፣ ስፔን፣ ስዊድን፣ ስዊዘርላንድ እና እንግሊዝ ሲሆኑ በተጨማሪም የአውሮፓ ሕብረት የእኩልነት ዝግጁነትና የቀውስ አስተዳደር ኮሚሽነር ታክሎበታል። የአውስትሬልያ ሠራተኞች ማኅበር ለመንግሥት የምርታማነት ኮሚሽን በሰጠው ምላሽ የአውስትሬልያ የሥራ ቀናት በሳምንት አራት ቀናት እንዲሆን አሳስቧል። በሳምንት የአራት ቀናት የሥራ ጊዜያት እሳቤ የመነጨው ከአውስትሬልያ ነርሶችና አዋላጆች ፌዴሬሽን ሲሆን በሳምንት አራት ቀናት መሥራት የሠራተኞችን ጤንነት ይታደጋል ምርታማነትንም ከፍ ያደርጋል ብሏል። በአንድ የምርምር ጥናት ላይም የወጣው ግኝት በሳምንት አራት ቀናትን መስራት የሥራ እርካታን እንደሚያስገኝና ሠራተኞችንም በሥራ ብዛት ከመድቀቅ ያድናል ሲል አመላክቷል። የፋይናንስ ሚኒስትር ካቲ ገላሃር በበኩላቸው እሳቤው በመንግሥት አጀንዳ ውስጥ የሌለ ቢሆንም በምክር ሐሳቡ ላይ ለመወያየት ገና ፈቃደኛ መሆኑን ተናግረዋል። አርባ ስምንተኛው የአውስትሬልያ ፓርላማ ለመጀመሪያ ጊዜ ዛሬ ሐምሌ 15 ተሰይመዋል። አርባ የሕዝብ ተወካዮችና የሕግ መወሰኛ ምክር ቤት አባላት ቃለ መሐላ ይፈጽማሉ። በወርሃ ሜይ ምርጫ ድል ነስቶ ዳግም ቀጣይ መንግሥት ለማቆም የበቃው የሌበር ፓርቲ ከ150 የሕዝብ ተወካዮች ምክር ቤት ወንበሮች ውስጥ 94ቱን ለመያዝ በቅቷል። የሊበር ፓርቲ ቀዳሚ ተግባሩ የሕፃናት ክብካቤንና የከፍተኛ ተቋማት ተማሪዎችን የትምህርት ዕዳ የሚቀንሱ ረቂቅ ድንጋጌዎችን ማሳለፍ መሆኑን አስታውቋል። የተቃዋሚና ግሪንስ ፓርቲ በበኩላቸው አግባብ ባላቸው ፖሊሲዎች ላይ ድጋፋቸውን እንደሚቸሩና መስለው ባልታዩቸውም ላይ ተቃውሞችን እንደሚያካሂዱ አመላክተዋል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማሐሪክን ይከተሉ ወይም sbs.com.au ስላሽ አምሃሪክ ድረ ገጻችንን ይጎብኙ።